እንደምን አመሻችሁ የጋቢና አድማጮች። የማክሰኞ ጳጉሜ 2 2013 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። እንደተለመደው የተለያዩ ፕሮግራሞችን መራጠን አብረናችሁ ልናምሽ ተዘጋጅተናል። ከእነዚህም መካከል ከኢትዮጵያ ወደ ጎረቤት ሀገር ሊዘዋወር የነበረ አደንዛዥ ዕፅ መያዙን የኢትዮጵያ ጉምሩክ ኮሚሽን አስታውቋል ከላይ ብሎኬትን በሽፋንነት በመጠቀም ከውስጡ ሐሺሽ ወይም ካናቢስ ተብሎ የሚታወቀውና አደንዛዥ ዕፅ ጭኖ ለማለፍ ሞክሩን የተያዙት የጉምሩክ ኮሚሽኑ ሐዋሳ ቅርንጫፍ የሕግ ተገዥነት ምክትል ስራ አስኪያጅ የሆኑትን ውዴሳ ለማን የሰማችሁት። በዕፅ ዝውውር ዙሪያ ዘገባ አለን። እዚህ ተሰርቶ መለወጥ ይቻላል። ብር ብቻ ማግኘት ሳይሆን ሆን በቃ ራሳችን ደስተኛ ማድረግ ይበልጣል ብዬ ነው የሚያስበው። ሁሌ እኔ አሁን ደግሞ የሰማችኋት ከስደት ህይወት ተመልሳ ራሷን የቻለች ወጣት ናት። የምሽቱ እንግዳችን ናት። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። ወደዛው እንለፍ። አመሰግናለሁ። ስመኞች አድማጮች በድጋሚ እንደምናምሽታችኋል። በሰሜን ኢትዮጵያ ያለው ሁኔታ እየተስፋፋ መጥቶ ሶስት መቶ ሺህ የሚሆኑ ሰዎች ከቀያቸው በተፈናቀሉበትና አንድ ነጥብ ሰባት ሚሊዮን የሚሆኑ ረሃብተኞች በአፋርና በአማራ ክልል በሚገኙበት በአሁኑ ሰዓት የተባበሩት መንግስታት የዓለም የምግብ ፕሮግራም ኢትዮጵያ ውስጥ በዚህ ዓመት እርዳታ ለሚያስፈልጋቸው 12 ሚሊዮን ሰዎች 426 ሚሊዮን ዶላር ያስፈልገኛል አለ። በዚህ ወር የዓለም የምግብ ፕሮግራም በአፋጣኝ የምግብ ረድኤት መርሃ ግብር በጦርነት ጉዳት ለደረሰባቸው በትግራይ ክልል ለሚኖሩ ነዋሪዎች እርዳታ ማድረስ የጀመረ ሲሆን ከኢትዮጵያ የፌዴራል ና የክልል መንግስት ኃላፊዎች ጋር በመሆን በአፋር ክልል 530 ሺ ለሚሆኑና በአማራ ደግሞ 250 ሺ ለሚሆኑ ዜጎች እርዳታ ለማድረስ እየሰሩ ይገኛሉ። ይሁንና በትግራይ ክልል ያለው የምግብ እጥረት እያገረሸ በመምጣቱ ድርጅቱ በክልሉ ላሉ 5.2 ሚሊዮን ሰዎች እርዳታ ለማድረስ እየሰራ መሆኑን አስታውቋል። በትናንትናው ዕለት ትግራይ ክልል ውስጥ ምግብ እስኪገባ ድረስ እርዳታው ተራቅቶ ነበር ሲል ተቋሙ አስታውቋል። በትላንትና ዕለትም የዓለም የምግብ ፕሮግራም 3050 ሜትሪክ ቶን ምግብና የሕይወት አድን ቁሶችን የተሸከሙ እንዲሁም ነዳጅ፣ የጤናና የመጠለያ እቃዎችን የያዙ መቶ መኪኖችን ወደ ክልሉ እንዲገቡ ማድረግ መቻሉን አስታውቋል። የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተር ሚካኤል ዳምፎርድ መኪኖቹ በሰላም እንዲገቡ ከአፋርና ከፌዴራል መንግስት የተደረገልንን ትብብር እንቀበላለን፣ ነገር ግን የበለጠ ማድረግ ያሻል ያሉ ሲሆን ሚሊዮኖች በረሃ ረሃብ እየወደቁ ነው ሲሉም አክለዋል። ከዚህ በተጨማሪም በረሃብ በበረሃም በጣ በድርቅ በጎርፍ በኮቪድ-19 እና በሌሎችም ምክንያቶች የተነሳ በመላው ሀገሪቱ 136 ሚሊዮን ሰዎች የምግብ ድጋፍ ያሻቸዋል ሲል ድርጅቱ አስታውቋል። ሀገራዊ ምርጫ ማካሄድና ተከታታይ የሆኑ የሽብርተኞችን ጥቃት መከላከል የቤት ስራ ያለባት ሶማሊያ አሁን ደግሞ በሁለት የሀገሪቱ ከፍተኛ ባለስልጣናት የኃይል ሽኩቻ ውስጥ ወድቃለች። ትላንት ሰኞ ዕለት የሶማሊያው ጠቅላይ ሚኒስትር ሞሐመድ ሁሴን ሮብሌ የሀገሪቱ የ የብሔራዊ ደህንነት ኃላፊ የሆኑትን ፋሀድ ያሰን የ24 ዓመቷን የደህንነት ሰራተኛ ኢክራም ታሊል ፋራህን የግድያ ጉዳይ መፍታት አልቻሉም ሲሉ ነበር ያነሷቸው። ኒሳ የተሰኘው የብሔራዊ ደህንነት ቢሮ ባለፈው ሳምንት ለተከሰተው የኢክራን ሞት በአልሻባብ የተፈጸመ ነው ያለ ሲሆን ይህም በኢክራን ቤተሰቦችና በተቃዋሚ መሪዎች ዘንድ ተቋሙ ራሱ በግድያው ላይ እጁ አለበት የሚያስብል የማህበራዊ ሚዲያ ቅስቀሳን ፈጥሯል። አልሻባብን ደጋፊ የሆነው ታዋቂ የማህበራዊ ሚዲያ ገጽ ታዲያ በኢክራን ሞት ላይ አልሻባብ ሀሳብ የለበትም የሚል መግለጫ ባለፈው አርብ ላይ አውጥቶ ነበር። የሮብሌ ኃላፊውን ከቦታቸው የማንሳት ውሳኔ ታዲያ ፎርማጆ በመባል በሚታወቁት በሀገሪቱ ፕሬዝዳንት ሞሐመድ አብዱላሂና በህዝቡ ዘንድ ተቀባይነት ሳያገኝ ቀርቷል። ፕሬዝዳንቱ በሰዓታት ልዩነት ጊዜ ውስጥም የደህንነት ኃላፊውን መልሰው ሾሟቸዋል። ሁለቱ ባለስልጣናት ጉዳዩን ህጋዊ ለማድረግ ከህገ መንግስቱ ውስጥ እርምጃቸውን የሚደግፉ አንቀጾችን ጠቅሰዋል። ሮብሌ ፈሀድን ያገዱት የተቃውሞ ሰራተኛ የሆነውን ሰው ህይወት ማለፉን በተመለከተ በ የሆነ የሪፖርት ወይም መረጃ አለማቅረቡ ነው ብለዋል። በሌላ በኩል መሐመድ ባወጡት መግለጫ ይህን የጠቅላይ ሚኒስትሩን እርምጃ ኢ ህገ መንግስታዊ በማለት የጠሩት ሲሆን የሁለቱ የሶማሊያ መሪዎች ይፋ የሆነ አለመስማማት ከፊቷ ምርጫ ለሚጠብቃት ሶማሊያ አስጊ ሆኗል። የኬንያ ና የዩጋንዳ ከባድ መኪና ሹፌሮች ወደ ደቡብ ሱዳን ላለመሄድ አድማ በመቱ በሁለተኛው ሳምንት ውስጥ ደቡብ ሱዳን በነዳጅ እጥረት ና በምግብ ዋጋ መጨመር እየተናጠች ነው። ትላንት ሰኞ እለት በመቶዎች የሚቆጠሩ ሞተረኞች በሀገሪቱ ባለው በስላሴ የጋዝ ማደያ ለረዥም ሰዓታት ተሰልፈው ታይቷል። ሹፌሮቹ ወደ ደቡብ ሱዳን ላለመዝለቅ አድማ የጀመሩት በዚህ በነሐሴ ወር ሁለት የኬንያ የከባድ መኪና ሹፌሮች በጁባ ኒሙሌ አውራ ጎዳና ላይ ከተገደሉ በኋላ ነው። በመጨረሻም ወደ ዩናይትድ ስቴትስ እንሻገር። ታሪካዊ በሆነው ከሀገር የመውጣት ሂደት በአስር ሺዎች የሚቆጠሩ አፍጋኒስታናውያን ወደ ዩናይትድ ስቴትስ የገቡ ሲሆን፣ በአሜሪካ የሚያገኟቸው ጥቅማ ጥቅሞችም ይለያያሉ። ከዩናይትድ ስቴትስ መንግስት ጋር ሲሰሩ የነበሩ የነበሩና በ20 ዓመታቱ የዩናይትድ ስቴትስ የአፍጋን ቆይታ በአስተርጓሚነት በመንገድ መሪነት የረዱ አፍጋኒስታናውያን ልዩ የሆነ የስደተኛ ቪዛ የሚል እንደሚያገኙ ና ይህም የቤት የምግብ የልብስ የስራ ቅጥርና የጤና መድህን ሽፋንን የመሳሰሉትን ጥቅማ ጥቅሞችን የሚያካትት መሆኑ የተነገረ ሲሆን በአስተርጓሚነትም ይሁን በማናቸውም መልኩ ለዩናይትድ ስቴትስ መንግስት አገልግሎት ሳይሰጡ ነገር ግን በአውሮፕላኖቹ ላይ የተሳፈሩ ዜጎች አመክሮ የሚል ስያሜ ተሰጥቷቸዋል እነዚህ የአመክሮ ምክሩ ስያሜ ያላቸው ስደተኞች የአጭር ጊዜ ቤት አነስተኛ ክስብር ና ቀናት ብቻ የሚቆይ ድጋፍ የሚደረግላቸው ሲሆን ማናቸውም የመኖሪያም ሆነ የስራ ፈቃድ አይሰጣቸውም። ይህም ስደተኞቹን በህጋዊነት ስጋት ውስጥ ከቷቸዋል። አድማጮች፣ ለምሽቱ የያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናሪዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ያሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪግ ወይም የስልክ ቁጥራችንን ፕላስ 1 202 227 63 79 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ደቡብ ኢትዮጵያ ወደ ኬንያ ሊዘዋወር የነበረ 780 ኪሎ ግራም ካናቢስ የተሰኘ አደንዛዥ ዕጽ መያዙን የኢትዮጵያ ጉምሩክ ኮሚሽን አስታውቋል። የኮሚሽኑ የሐዋሳ ቅርንጫፍ የአደንዛዥ ዕጽ ዝውውርን መቆጣጠር አስቸጋሪ የሆነ መምጣቱንም አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል። የቅርንጫፍ ጽህፈት ቤቱ የሕግ ተገዥነት ምክትል ስራ አስኪያጅ አቶ ሁዴሳ ለማ በከባድ ጭነት ማመላለሻ ተሽከርካሪም ከኢትዮጵያ ወደ ጎረቤት ሀገር ኬንያ ሲሻገር የነበረ 780 ኪሎ ግራም አደንዛዥ ዕጽ መያዙን አስታውቀዋል። ሲያዝም ከላይ ብሎኬትን በሽፋንነት በመጠቀም ከውስጡ ሀሺሽ ወይም ካናቢስ ተብሎ የሚታወቀውን አደንዛዥ ዕጽ ጭኖ ለማለፍ ሞክሩን የተያዙት በወቅቱ ሲያዝም በተረኛ ፈታሾችና ና በወቅቱ የነበሩት ፌዴራል ፖሊስ አማካኝነት ሀሺሹ ቁጥጥር እንቅስቃሴ እንቅስቃሴውም ከጊዜ ወደ ጊዜ የተለያዩ አይነት ዘዴዎችን እየተጠቀሙ ለማውጣት የምንቀሳቀሱበት ሁኔታ ነው ያለ። አልፎ አልፎ ከላይ ሽፋን ይጠቀማሉ። አልፎ አልፎ ደግሞ ነዳጅ በማስመሰል በቦቴ አይነት ጭነት ይዞ ለመሄድ ይጠቀማሉ። አንዳንድ የፍጆታ እቃዎችን በሽፋንነት እየተጠቀሙ እንዳይታይ ከላይ እየሸፈኑ ወደ ኬንያ ለመውሰድ እንቅስቃሴዎች ይታያሉ። አቶ ደሳ የአደኛ እጽን ዝውውር ማስቆም አልተቻለም ስሉም ተናግሯል። መቆጣጠር ስራው ጥረት እየተደረገ ቢሆንም አጠቃላይ ከፍሰቱ አንጻር ቁጥጥሩን ኦቨር ኦል ማሸነፍ አልተቻለም። በተለይ ምርቱ የምመረትበት አካባቢ ብዙ ስራዎች ይጠብቃል። የአካባቢው መስተዳደር ምርቱ የምመረትበት አካባቢ ተገቢውን ክትትል በማድረግ ከምርቱ ጅማሮ ጀምሮ መቆጣጠር ብቻ ጠቃሚ ነው የሚሆነው። ባለን መረጃ መሰረት እነዚህ ሀሺሽ ይመረታሉ ተብሎ የምታስብባቸው የሻሸመኔ አካባቢ ነው። ዛሬ የተያዘውንም የካናቢሱን ግምታዊ ዋጋም ተናግሯል። ጋምቦ ወይም ኬንያ ቦርደር የሚሸጥበትን የአምና ዋጋ ብንወስድ 780 ኪሎ ግራሙ ወደ ዋጋ ሲዞ ዞር ከ3.2 ሚሊዮን ግምታዊ ዋጋ በላይ ያወጣል ማለት፣ የኬንያ መነሻ ዋጋ ውስድን ብንወስ ይህን ሊያወጣ የሚችል ነው። ዛሬ የተያዘ የተገባደረ ባለው በ2011 ዓም ብቻ በቁጥጥር ስር አውለናል ያሉትን የካናቢስን መጠን ሲገልጡ በኢትዮጵያ ውስጥ ህጋዊ የአንድ ኪሎ የእጹ ዋጋ ባለመኖሩም በኬንያ ዋጋ ተናግሯል። ይሄ የመጀመር አይደለም፣ በየጊዜው እያዛል እንደም ፍሰቱ ከጊዜ ወደ ጊዜ መጨመሩ ነው። መረጃዎቻችን የሚያሳዩት ወደ 180 ሚሊዮን እና ከዛ በላይ ግምታዊ ዋጋ ያላቸው ሀሺሾች ናቸው የተያዙት ማለት ነው። እንቅስቃሴው ይሄ ሁሉ ከመሀል ሀገር ወደ ኬንያ ሲደረጉ አብዛኛው በዲላ መስመር አልፎ አልፎ ደግሞ በአርባ ምንጭ አድርጎ በኮንሶ መስመር ሲንቀሳቀሱ ነው የተያዙ። የመጀመሪያ ጊዜያችን ሳይሆን በየጊዜ ቁጥጥር ይደረግባቸዋል፣ ይያዝባቸዋል። ቁጥጥሩ የጠነከረ ቢሆንም በዛው ልክ ግን ገበያ ፍላጎቱ ኬንያ አካባቢ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው ከኢትዮጵያ የሚነሳው የካናቢስ የተሰኘ አደንዛዥ እጽ መዳረሻው አፍሪካ፣ አውሮፓና የተለያዩ ሌሎች ሀገራት መሆናቸውንም አቶ ሁደሳ ተናግሯል በግለሰብ ደረጃም ሆነ በሀገሪቱ ላይ እያስከተለ ነው ያሉትንም ጉዳት አብራርተዋል። ዜጋን ይጎዳን። የኢኮኖሚ ጉዳት ያመጣል። የፖለቲካ ኢንስታቢሊቲ ያመጣል። የደነዘዘ ሰው የሚሰራውን ነገር አያውቅም። ከዚህ ጋር ተያይዞ ከኢትዮጵያ ተጭኖ እንበልና ኬንያ ሄደው ሆነ የአገር ተያዘ ስባል በአገር ግንባታ ላይ ምን ያክል ነገቲቭ ኢምፓክት እንዳለው ማየት ይቻላል። ሶ እንደዚህ አይነት ጎጂ የሆኑት እጾች ሲንቀሳቀሱ የሁሉም ሰው ርብርብ ተካቶበት ማሸነፍ እጅግ በጣም ጠቃሚ ነው የሚሆነው። ህብረተሰቡ ማንኛውም እጽ ሲመረትም ሆነ ሲዘዋወር ካገኙ ለመስሪያ ቤታቸውና ለሕግ ተቋማት እንድጠቁሙም ጠይቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። Yeah. እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። ህጻናት በልጅነታቸው የንባብ ባህል እንዲያዳብሩ ይበረታታል። በተለያዩ አደጋዎች ወይም ህመሞች ሆስፒታል የሚቆዩ ህጻናት ታዲያ የሆስፒታል ቆይታቸው ቀለል እንዲላቸውና ህመማቸውን እንዲረሱ ሆስፒታሎችን በተለያዩ መጫወቻዎችና የህጻናት መጽሐፍት ማደራጀት ተገቢ ነው ያሉ የቅዱስ ጳውሎስ ሆስፒታል የህክምና ትምህርታቸውን የሚከታተሉ ወጣቶች የሆስፒታሉን የህጻናት ክፍል በ መጽሐፍ ለማደራጀት በማህበራዊ ሚዲያ ላይ እንቅስቃሴ ጀምረዋል። ኤደን ገረመው ከአስተባባሪዎቹ አንዱ የሆነውን ተማሪ ሳሙኤል ሙሳን አነጋግራ ተከታዩን አሰናድታለች። ሲጀመር እንደ ትልቅ ነገር ታስቦ አልነበረም የተጀመረው። ዓላማው የነበረው እኔ እና ጓደኞች የተነጋግረን ያሳብ ነው አዲስ ዓመት ህጻናቶቹ ሆስፒታል ውስጥ ታሞ ሲያሳልፉ ለምንቀናቸው የተሻላ እና ረጅ እንደሚል አቡኛ ምስትን ከእነሱ ጋር አብረን ለማክበር ነበር የታሰበ። ስለዚህ ምን እናድርግ የሚባለው ሀሳብ ሲመጣ ለምንድን ነው መጽሐፍና ሰውዬ መሰብሰብ ማይች የሚቻል ከሆነ ሰብስበን እንደ ጊፍት ከፈጠናቸው በኋላ አብረናቸው ተረተረ ታወርተንም ተጫውተንም አብረን ውለን እንውጣ፣ ነበር እና የታሰበው አጠር ያለች ትንሽዬ ፕሮግራም ለማዘጋጀት ነበረ። ግን ኦንላይን አድቮኬት ሲጀመር በጣም ካሰብነው በላይ በጣም ብዙ ሰዎች ማገዝ ፍቃደኛ እንደሆኑ ሲነግሩ ነው። ይሄ ነገር መሰለቅ የሚችል ከሆነ ለምን አማሳልቀው የሚል ሀሳብ መጣ። አሁን ከዚህ በፊትም የታሰበ ሀሳብ ነበረ። አሁን የሚቻል ከሆነ ሰዎች ትንሽ ይከብዳል። ፐርማነንትሊ ካልተሰጠ በስተቀር ለህጻናት አሻንጉሊት እየሰጡ ከዛ ሲወጡ መቀማት ትንሽ ያስቸግራል። ሰው እሱን እንደ ጊስት ነው የምናደርገው። መጽሐፍ ግን እንደታየ ሁኔታ ታይቶ ስም አሁን ላለው ዙር ከሸለምን በኋላ እያሰብን ያለ ነው ሚ ሚኒ ላይብረሪ ቢኖር የህጻናት ክፍል ላይ ቢኖር። ምክንያቱም ዓላማ ምንድ ነው እነዚህ ልጆች ተር በሚቆዩበት ሰዓት ከቤት ወጥተው ነው የሚመጡት። ህጻናት ናቸው፣ ህመም ላይ ናቸው። እና ያቺ የህጻናት ይመስላታቸው እና ደስታቸው አጠፋ መሳቸው ብታያቸው እንኳን እንዲያውም ህጻናት በጣም ከመጠን በላይ ካልታመሙ ብፈጠር ጣም እንደሆነ ያስታውቃልና እነሱ ጋር እንደምንድን ነው ያንን ነገር የሚያቆይ ነገር የማናዘጋጅላቸው የሚል ሀሳብ ነው ያለው። የህጻናት መጽሐፍ፣ ተረት ተረት፣ ከለሪንግ ቡክስ ኤብሪቲንግ ካሉ ከህመማቸው እንኳን የሚያዘናጋቸው ቀኑ ሙሉ ካልተያመሙ እቃው የሚውሉበት ቦታ ለመፍጠር ነው። አላ ይህንን ነገር ስትጀምሩት ስንት ሆናችሁ ነው የጀመራችሁት? እስካሁን ምን ያህል መጽሐፍና እቃዎች አሰባሰባችሁ? ስንጀምር መጀመሪያ በቃ ሀሳቡ መጣልኝ። ከዛ በኋላ ሁለት ጓደኞቼን አናገርኳቸው። ሃይማኖት ሊማኖት ባልጃለች አድጎ አድቮካሲ ላይ ይሰራቻለች እና የክፍል ተወካያቸው የነበረችውን አንድ ዳና ምትባል ያናገር ለሶስት ጀመር ነው መሳተፍ የሚፈልግ ተማሪ ያለው ስምል አሁን አት ሊስት ኦርጋናይዚንግ ኮሚቴ ላይ ብቻ ሀያ ሰው አለ አብሮ ኦርጋናይዚንግ tamam abi malum kazı bu onun yanında sebepler var sanki ምክንያቱም በተለያዩ ካፌራዎች ነው ድሮፖፕ ሎኬሽን አድርገን ያለ ነው። ግን አትሊስት ከሆነ አኖኒመስ ከሆነ ሰው ሀምሳ መጽሐፍ ሎኒ እንደሚደረግ አልተገብቶልና ሌላ ቦታዎች ላይም እየተሰባሰቡ ነው ያሉ ቁጥሩን፣ አይ ቲንክ ሀሙስ ሰብስበ ሲጨርስ ላሳውቅሽ ይችላሉ። መጨረሻ የሆስፒታሉን እስቲ የህጻናቱ ክፍል አሁን ያለበትን ሁኔታ ንገረኝ ና በምን አይነት መልኩ ነው ይሄ መጽሀፎቹ መገዛታቸውስ ደግሞ ክፍሉ ስሜቱን የሚያሻሽለው እስኪ ንገረኝ። አሁን ያለበት ሁኔታ በእውነቱ ከበፊቱ አመታት በጣም ይሻላል። ድሮ ትንሽ አስቸጋሪ ነበር። አሁን ግን አዲሱ ህንፃ ከተጠናቀቀ በኋላ አትሊስት አንድ ወርድ አለ፣ ኤመርጀንሲም አለ። ስትገቡ የህፃናት ወርድ እንደሆነ ያስታውቃል። አትሊስት ስዕሎቹን ምኖቹን። ግን አይተን ጎልን ያሰብነው ነገር ምንድን ነው፣ በቃ ለህፃናቶቹ የሚሆን ነገር የለውም። በእውነቱ ለኢትዮጵያ ውስጥ ትንሽ ስለሚያስቸግር ለአዳልትም እንደዚ አይነት ነገር የለውም። አሁን ሆስፒታሎች ከዚህ የሳይን ኢኒሽቲቭ የሆነ ኢኒሽቲቭ ነበር፣ አልተሳካም፣ እንጂ ለሆስፒታል ሳለ ላይብራሪ አይኖርም የሚል ሀሳብ ነበር። መጽሐፍት የሚያገኝበት እሱ ትንሽ አልተሳካ አካ ለጊዜ ጊዜ የተደርጎ ነበረ፣ ግን እየተሰራበት ያለ ነገር ነው። አሁን ግን ይሄኛው ለህፃናቶች ፐርማነንት የሚቀመጡ ነገሮችን የሚገኝ ከሆነ በየክፍሉ የሆነ ይሆናል። መጽሐፍት ወላጆችን ሊያነቡላቸው የሚችሉ ነው የሚሉ ህጻናትን ሆስፒታል ቆይታቸው ላይ በየበሽታው በየህክምና ስርአቱ ሶስት አራት ቀንም እስከ ወርም እስከ ሁለት ወርም የሚተኝ ልጆች ይኖራሉ። እና አሁን ክረምት ነው። ከዛ ውጭ ባለፈ ግን ከትምህርትን ተዘናቅተው ነው የሚሆነው። ከትምህርት ቤት ርቀውም ነው የሚሆነው። ትምህርት የጀመሩ ልጆችም ያልጀመሩም ይኖራሉ። እና ለኮግኒቲቭ ዴቨሎፕመንቱም ለሁሉም በተቻለ አቅም ያ ነገር ቢቀጥል ጥሩ ነው በሚል ነው። ግን ኦርጋናይዜሽንን ተመሳሳይ ፕሮጀክቶች እንሰራ ነበረ። እንደ ቅዱስ ጳውሎስ ተማሪዎች እና ለህጻናት የትምህርት ነገራቸው ላይ እንዳይቋረጥ በሚል ማለት ነው። ይሄኛው ነገር ተፋክቶ ይህን ካከበርን በኋላ ቀጥለንበትም ብዙ መጽሐፍት መሰብሰብ የሚቻል ከሆነ አላሙ ግቢው ጋር ተነጋግረን የሆነ ሚኒ ላይብረሪ ነገር እንዲኖር ለማድረግ ነው። ቴዲያ ዲስኮርድ ላይ ማለት ነው ይህን ነገር አሁን እንደነገርከኝ ማህበራዊ ሚዲያ ላይ ከወጣ በኋላ የበለጠ እንዳደገ እና እንደሰፋ ጫውታኛል እና ማህበራዊ ሚዲያው ምን አይነት ሚና አለው ለእናንተም ስራ ይሆን እንደዚህ አይነት የበጎ ነገሮችን ለማስፋፋት መሰለሽ ከዚህ በፊት እንደዚህ አይነት ነገሮች ለማድረግ ለአንድ ሰው ይከብዳሉ እንጂ ለብዙ ሰው በጣም ቀላል ነገሮች ናቸው ብዙ ሰዎች ደግሞ ዊሊንግ ናቸው ይህን ነገር ለማድረግ ችግሩ ምንድን ነው የሚያገናኝ ነገር ነው የሚጠፋው ሊንክ የሚያደርግ ነገር ሀላፊነትን ወስዶ የሚሰራ አካል ማለት ስለዚህ ሀላፊነትን ወስዶ የሚሰራ አካል ከየሁሉም ሰው ያለችውን ትንሽ ኮንትሪቢሽን ሰብስቦ አንድ ትልቅ ነገር መስራት የሚችል አካል ካለ አይ ቲንክ ብዙ በጣም ሞርዳን ካፈበት ነው ለመሳተፍ እና አሁን እኛ ለማድረግ እየሞከር ነው ያለነው እሱ ነው እና ሶሻል ሚዲያውም ትልቅ ቤኔፊት ይመስለኛል። በጣም ብዙ ሰዎችን ሊንክ ማድረግ ይችላል። እስካሁን እኛ በቴሌግራም፣ በፌስቡክ፣ በትዊተር ላይ ነው ካምፔን እያደረግን ያለ ነው በእነዚህ ቦታዎች ላይ እንግዲህ የሚሄድ ይችላል በቃ መስፋፋት ይችላል። እና እሱ ይመስለኛል እኛ አላማችን የነበረው መጀመሪያ አዲስ አበባ ውስጥ አሉ ሰዎች ሎኬሽኖች መጥፎ ድሮፖክስ ያደረጉ ብለን ነበር፣ ግን በጣም በግለሰብ ደረጃ የሚደውሉልን አሉ። ከውጭ ሀገር ሁላ እንዴት ነው መተባበር የምንችለው፣ እንዴት አርገ እንደሆነ ማድረግ እንችላለን የሚሉ ነገሮች እና አይ ቲንክ ይሄ ይመስለኛል ትልቅ ሮሉ የምናስተዋውቃችሁ ወጣት ሀዋን ነጋ ትባላለች። በአምቦ ከተማ ተወልዳ ያደገች ሲሆን ቤተሰቦቿን ለመርዳት በሄደችበት አረብ ሀገር ከፍተኛ ስቃይን አሳልፋለች። ዛሬ ግን በተሰማራችበት የእንጨት ስራና የምግብ አገልግሎት ከራሷ አልፋ ለሌሎች የስራ እድል ፈጥራለች። ወጣት ሴቶች ወደ አረብ ሀገር ከመሄድ ይልቅ ሀገር ውስጥ ጠንክሮ በመስራት ኑሮን ማሸነፍ ይቻላልም ትላለች። ሀዋንንና ቤተሰቦቿን ያነጋገረውና ኮርመልካ ተከታዩ ልኳል። በአምቦ አቅራቢያ በምትገኘው ቶኬ ኩታይ ወረዳ ውስጥ ተወልዳ ማደጓን ትናገራለች። ወጣቷ ወን ነጋ የአስረኛ ክፍል ትምህርቷን እንዳጠናቀቀች የቤተሰቧን ሕይወት ለመቀየር በማሰብ የወሰነችውን ውሳኔ ገልጻለች። እየተማርኩ ነው አስረኛ ክፍል ወሰድኩትና ወደ አረባ ጋር ሄድኩት። አረባ ጋር ደግሞ ዱባይ ነው የነበርኩት። እኔ ሲሄድ እንጃ ቤተሰቦችንም እለውጣለሁ፣ ራሴንም ቀይራለሁ ምባል ሀሳብ አለኝ። ሆኔ ደና ቤተሰብቼ እዚ ስትሆንና እዛ ስትሆና አንድ አደል አስተሳሰብ። ከሶስት አመታት የዱባይ ቆይታ በኋላ ምናለኛ ገሬ በማለት ወደ ሀገሯ መመለሷን ገልጻለች። በሁለቱ መካከል ያለውን ልዩነት አውን፣ እንዲህ አብራርታለች። እዚህ ያለው ህይወት ሁሉም ሰው ያውቃል ብዬ አስባለሁ። በጣም ነው የሚከብደው። ያው የቤተሰብ ፍቅር አያስልም እዚያ ሀገር ስትኖር፣ ስራውን እዚህም እሰራለሁ። እኔ ከበፊቱም ስራ አልከበደብኝም። ሀገር ይናፍቃል ብዙ ነገር ነው እዛ ስታ ሊከብዳል ሁሉም ነገር ብዙ ነገር የምታገኘው ነገር ነው። ስለዚ ምንም አታገኝም። ወጣታውን በአሁኑ ጊዜ ከአባቷ ጋር በጋራ የቤትና የቢሮ እቃዎች መሸጫ ቤት በመክፈት እየሰራች መሆኑን ጠቅሳ በግሏም አነስተኛ ምግብ ቤት በመክፈት ለሌሎች የስራ እድል መፍጠሯን ተናግራለች። ምንም አዲስ ነገር ይዤ አልመጣሁም። ራሴን ነው እኔ ባዜ ጥሩ ቤተሰብ አለኝ የነሱም ሙቀትም ነው የነሱም ድጋፍ ነው እዚህ ላይ ያደረሰኝ ማለት ነው። እዚህ እንደመጣው የእንጨት ስራን የመስራት የጀመርኩት እንደመጣ። እኛ ሶፋ እንሰራለን፣ ቢፌ እንሰራለን፣ ኮሞዲኖ እንሰራለን፣ ሁሉም ነገር እንሰራለን። ቴብሎችን፣ ወንበር ምናምንም እንሰራለን። እዚህም እየሰራ ፈርኒቸር ከፍቼ ቡና በረንዳ ላይ መስራት ጀመርኩ። ቦታ ምናምን አጣው። ከዛም በኋላ ነው ምግብ ቤት ከፈትኩት። የሲኒየር ምግብ ቤትም ደግሞ ሀወን የሚባለው በኔ ስም ነው። አሁን ጥሩ ደረጃ ላይ ያለኝ፣ በፊት ቡና አንድ ኪሎ ምናምን ነው የሚጨርሰው፣ አሁን ሁለት ኪሎ ተኩል ጨርሳለሁ። እንጀራ ደግሞ በፊት ሰባ እንጀራ ጨርሳለሁ፣ አሁን ደግሞ ሁለት መቶ ሰላሳ ሁለት መቶ አርባ እስከዚህ እሰራለሁ። በፊት አምስት ሰራተኛ ነበረኝ። አሁን ክረምት ስለሆነ ነው አንድ ሰው የቀነስኩት። አሁን አራት ሰራተኛ አለኝ። ምግብ ከኔ ነው የሚገ የሚመገቡት። ውቁብም እጥላለሁ። ውቁብ በሳምንት ነው የምጥለው በሳምንት ደግሞ 3000 ይጥላሉ። እሱ ላይ የተረፈውን ደግሞ የበክራ ምስት ሺህ ይከፍላሉ በወር አረብ ሀገር ሄዶ መስራት ያው ስላየው ነው እንጂ ባያ የኔን አልናገርም። እዚያ ሄዶ መስራት ጥሩ ነው ብዬ አልገምትም። ምክንያቱም እዚህ ሰርተንም እንለወጣለን። አባቷ አቶ ነጋ ዱጉማ ቴሶም ስለ ልጃቸው ሀወን የስራ ወዳድነት የሚሉት አለ ይህ ችግር እያየች በቃ ምንም ሆኖ ምንም ቢሆን ለቤተሰብ የሆነ ነገር ሰራለው ብላ እሷ ደግሞ ልጃችን አወን ብዙ ስራ እየሰራች ነበር። ቤተሰብ እንጀራ ጋጋሪ ነበሩ። ለስራ ቦታ ለከስተመር በጭንቅላቷ ተሸክማ ነው የሚታከፋፍለው። በቆሎ ትጋግር ነበር መንገድ ላይ ሆና በዛ በዛ ሁሉ እያገዘችን ምንም በቃ አቅማችን ትንሽ የኑሮ ሁኔታ ስከብድብን አረብ አገር እጄ ለምን ሰርቼ ቤተሰቤን አልቀየርም ብላ ራሷን ወደ አረብ አገር ለማሄድ አቃናች። አረብ አገር ሄዳ ሶስት አመት ቁጭ ብላ መጣች። እሷ ስትመጣ መልእክት ተቀብላ ወደ ስራ ገባች። ቱታ ገዝታ፣ ኬሻ መርኔጣ ገዝታ ምን አድርጋ ከኛ ጋር በቃ ወደ ስራው ገባች። ደፍራ ሰገቱራ ውስጥ ማሽን ስላግ ማሽን ላይ ስራውን ጀመረች። እሱንም ጎን ለጎን ጀበና ቡና ጀመረችው። ጀበና ቡና እየሰራች ተጨማሪ ምግብ ከፈተችና ወጣቶች ራሳቸውን አሳምኖ ወደ ስራ ከገቡ ሰርቼ ይለወጣለሁ ብሎ ካመኑ ቋንቋ፣ ባህሪ፣ ምኑ ወደማቀው ከማየት በያገሩ የሚፈልገውን ሰርቶ ልለወጥ ይችላል ብዬ አምናለሁ። የሀወንን ጥንካሬ በመግለጽ ለሌሎቹም አሪያ ትሆናለች አለው። ደግሞ የስራ ባልደረባ የሆነው ወጣት ሻምበል ጎተማ ነው። ሸመሬ ጀብዶ ባየ ጭምቶዳ ሀወን በጣም ጠንካራ ሴት ናት። ሌላ ሀገር መሄዳ ሰርታ ተመልሳ መጣ። እዚህ ቤተሰቦቿን በእንጨት ስራ የሚያገዘች እንዲሁም ምግብ ቤት ከፍታ እየሰራች ትገኛለች። ለእኛም ጥሩ ምሳሌ ሁናናለች። በጣም ጠንካራ ሴት በመሆኗ ሌሎችም ከእሷ መማር አለባቸው ላለው ብሏል። ሀወን ለሌሎች ሴቶች ወጣቶች ባስተላለፈችው መልእክት እንዲህ ብላለች። እዚህን ተሰርቶ መለወጥ ይቻላል ብር ብቻ ማግኘት ሳይሆን ሆን በቃ ራሳችን ደስተኛ ማድረግ ይበልጣል ብዬ ነው የሚያስበው። ለእኔ ማለት እዚህ ሀገር ስንሆን ናቹራል ነገር ነው የምናየው ከቤተሰብ ጋር ነው የምንውለው፣ ከጓደኞቻችን ጋር ነው የምንውለው እና ራሳችን ደስተኛ ስለምናደረግ አትሉ ነው ምለው። እዚህ እኔ ሰርቼ ተለውጫለሁ መቶ በመቶ ማለት ነው። አትሉ ነው የሚለው። ወደ ተለያዩ የውጭ ሀገራት በተለይም ወደ መካከለኛው ምስራቅ አገራት መሄደን የተረጋገጠ የስኬት ምንጭ አድርገው የሚቆጥሩ በርካታ ወጣቶች ባሉባት ኢትዮጵያ ሀወንን የመሳሰሉት ሌሎች ወጣቶች ተሞክሮ የሚኖረው ፋይዳ ከፍተኛ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ። አጫጭር የስፖርት ክንዋኔዎችን የምናቀርብበት ሰዓት ላይ ደርሰናል። ኬኔዲ አባት ያስዳምጠናል። ኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ የምድብ ማጣሪያ ባለፈው አርብ ከጋና ቸው ጋር ያደረገውን ጨዋታ አንድ ለዜሮ ተሸንፏል። የጋና ብሔራዊ ቡድን በሀገሩ ያደረገውን ጨዋታ 35ኛው ደቂቃ ላይ ሙባረክ ዋካሶ ከኢትዮጵያ ግብ ክልል ውጭ ከረዥም ርቀት ላይ አክርሮ በመምታት ባስቆጠረው ግብ ነው አንድ ለባዶ ያሸነፈው። የዋልያዎቹ ግብ ጠባቂ ተክለ ማርያም ሻንቆ ለግብ ያልተጠበቀ ኳስ መቆጣጠር ተስኖት ኳሷ በእግሮቹ መሃል አልፋ ነው መረብ ላይ ያረፈችው ግቧ ከተቆጠረች ከሁለት ደቂቃዎች በኋላ የኢትዮጵያ ብሔራዊ ቡድን ያገኘውን ቅጣት ምት ጌታነህ ከበደ ወደ ጎል ቢመታም ግብ ጠባቂው አፎሪ ሪቻርድ ኳሱን በቀላሉ የመለሰ ሲሆን፣ የመጀመሪያው አጋማሽ ቀሪ የጨዋታ ክፍለ ጊዜ ተጨማሪ ሙከራ ሳይታይበት ተጫዋቾቹ እረፍት ወጥተው ወደ መልበሻ ክፍላቸው አምርተዋል። ከእረፍት መልስ ግብ ጠባቂውን ተክለ ማርያም ሻንቆን በፋሲል ገብረ ሚካኤል እንዲሁም አማካዩን ታፈሰ ሰለሞንን በመስኡድ መሐመድ ቀይሮ ሁለተኛውን የጨዋታ ክፍለ ጊዜ የጀመረው የኢትዮጵያ ብሔራዊ ቡድን የውጤት ለውጥ ግን ማምጣት አልቻለም። ወደ ጎል ክልል የመቅረብ ድክመት የተስተዋለባቸው ዋሊያዎቹ ጨዋታውን በጠባብ ውጤት ቢሸነፉም በኳስ ቁጥጥር ግን ከስመ ጥሩ የጋና ብሔራዊ ቡድን ጋር የተቀራረበ ክህሎት አሳይተዋል። በአሰልጣኝ ውበቱ አባተ የሚመራው የኢትዮጵያ ብሔራዊ ቡድን ኳታር ለምታስተናግደው የዓለም ዋንጫ ለማለፍ በምድብ ሰባት ከጋና፣ ደቡብ አፍሪካና ና ዚምባብዌ ጋር የተደለደለ ሲሆን ሁለተኛ የማጣሪያ ጨዋታውን ነገ ከዚምባብዌ አቻው ጋር በባህር ዳር ዓለም አቀፍ ስታዲየም ያደርጋል ይላል። ለዚህ ጨዋታም ከትናንት በስቲያ ምሽት ከጋና የተመለሰው የኢትዮጵያ ብሔራዊ ቡድን እንዲሁም በተመሳሳይ ቀን አዲስ አበባ የገባው የዚምባብዌ አቻው በባህር ዳር ዝግጅት በማድረግ ላይ ናቸው። በኮቪድ-19 ወረርሽኝ ምክንያት ለአንድ ዓመት የተራዘመው የቶኪዮ 2020 ኦሎምፒክ ትናንት እሁድ በተካሄደ የፓራሎምፒክ ጨዋታዎች የመዝጊያ ስነ ስርዓት ፍጻሜውን አግኝቷል። በውድድሩ የተሳተፈው የኢትዮጵያ ፓራሎምፒክ ብሔራዊ ቡድን ውድድሩን አጠናቆ ከመዝጊያ ስነ ስርዓቱ አንድ ቀን ቀደም ብሎ ቅዳሜ ነሐሴ 29 ጠዋት ላይ ከቶኪዮ ወደ ሀገሩ ሲመለስ አቀባበል ተደርጎለታል። በቶኪዮ 2020 ፓራኦሎምፒክ ውድድር ኢትዮጵያ ሶስት አትሌቶችን ያሰለፈች ሲሆን አንድ የወርቅ ሜዳሊያና ዲፕሎማ በማግኘት ሜዳሊያ ካገኙ ሀገራት ተርታ ተሰልፋ በ59ኛ ደረጃ ነው ውድድሩን የጨረሰችው። በ1500 ሜትር በመወዳደር ለኢትዮጵያ በፓራሎምፒክ ታሪክ የመጀመሪያውን ወርቅ ያስገኘችው አትሌት ትዕግስት ገዛኸኝ ቦሌ አውሮፕላን ማረፊያ በተደረገው የአቀባበል ስነ ስርዓት ወቅት ለጋዜጠኞች በሰጠችው አስተያየት ለፓራሎምፒክ ውድድር ትኩረት እንዲሰጥ ጥሪ አቅርባለች። ፓራሎምፒክ ብዙም እውቅና የለውም ና ከዚህ በኋላ ባለው ሁሉም ሰው መንግስትም ሆነ ማንኛውም ኢትዮጵያዊ ሰው ተረድቶት ና አውቆት የፓራሊምፒክን እንዲደግፍ ስላለሁ ቢደግፍ ጥሩ ነው። አሁን ኛ ሶስት ሆነ ኔን ካመጣ ከዚህ በኋላ ደግሞ በጣም ብዙ መስራት የሚችሉ ውጤት ማምጣት የሚችሉ ልጆች ስላሉ ለእነሱም እድል እንዲሰጣቸው ማንኛውም ሰው ድጋፍ ቢሰጥ ጥሩ ነው። የቶኪዮ ሀያ ሀያ ፓራሊምፒክ ጨዋታዎችን ቻይና፣ ታላቋ ብሪታንያና ዩናይትድ ስቴትስ በቅደም ተከተል ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ሲያጠናቅቁ አዘጋጇ ጃፓን አስራ አንደኛ ደረጃን ይዛ ውድድሩን ጨርሳለች። ትናንት በፖላንድ ካውጆፍ በተካሄደ የዓለም አትሌቲክስ ኮንቲኔንታል ጎልድ ውድድር ወጣቱ አትሌት ታደሰ ወርቁ በ3000 ሜትር ሲያሸንፍ በሴቶች 1000 ሜትር ደግሞ ሄሮት መሸሻ ሁለተኛ ወጥታለች አትሌት ታደሰ ወርቁ የ3000 ሜትር ውድድሩን 7 ደቂቃ ከ36 ሰከንድ 47 ማይክሮ ሰከንድ በሆነ ሰዓት ሲያጠናቀቅ ሁለት የሞሮኮ አትሌቶች ሁለተኛና ሶስተኛ ደረጃን ይዘው ተከትለውት ገብተዋል በውድድሩ የተሳተፉት ሌሎች ኢትዮጵያውያን አትሌቶች ሀፍቱ ተክሉና ድንቅ አለም አየለ ያለ አራተኛና ስድስተኛ ደረጃን ይዘው አጠናቀዋል። በቅርቡ በኬንያ በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በ3000 ሜትር የወርቅ በ5000 ሜትር ደግሞ የብር ሜዳሊያ ያሸነፈው አትሌት ወርቁ ኢትዮጵያ ተስፋ የጣለችበት ተተኪ አትሌት ነው። በ1000 ሜትር የሴቶች ውድድር የተሳተፈችው አትሌት ሂሩት መሸሻ ደግሞ ሁለተኛ ሆና ውድድሯን አጠናቃለች። በዚህ ውድድር አሸናፊ የሆነችው የታላቋ ብሪታንያ አትሌት ጂሚሪኪ ናት። ለኳታር 2022 የዓለም ዋንጫ የምድብ ማጣሪያ ጨዋታዎች በተለያዩ አህጉሮች መካሄዳቸውን ቀጥለዋል። በትናንትናው ዕለት የተለያዩ የአውሮፓ ሀገራት የምድብ ማጣሪያ ጨዋታዎችን ያደረጉ ሲሆን ጀርመን አርሜኒያን 6 ለ0፣ ፖላንድ ሳን ማሪዮን 7 ለ1፣ እንግሊዝ አንዶራን፣ እንዲሁም ስፔን ጆርጂያን አራት ለ0 በሆነ ተመሳሳይ ውጤት ያሸነፉባቸው ጨዋታዎች ከፍተኛ ጎል የተቆጠረባቸው ናቸው። ትናንት በተደረጉ ሌሎች ጨዋታዎች ቤልጅየም፣ ቡልጋሪያ፣ አልባንያ፣ ዌልስ ና ሮማኒያም ተጋጣሚዎቻቸውን ሲረቱ ስዊዘርላንድ ከጣሊያን፣ አይስላንድ ከሰሜን መቄዶኒያ እንዲሁም ኮሶቮ ከግሪክ አቻ ተለያይተዋል። የአውሮፓ ሀገራት የማጣሪያ ውድድሩን በአስር ምድቦች ተደልድለው በማካሄድ ላይ ሲሆኑ አህጉሪቱ አስራ ሶስት ሀገራትን ለቀጣዩ የዓለም ዋንጫ ታሰልፋለች። የላቲን አሜሪካ ሀገራትም የማጣሪያ ውድድሮችን በማድረግ ላይ የሚገኙ ሲሆን ትናንት በብራዚል እና በአርጀንቲና መካከል ሊደረግ የነበረው ጨዋታ ሊጀመር ደቂቃዎች ሲቀሩት አራት የአርጀንቲና ተጫዋቾች የኮቪድ-19 ዘጠኝ ህጎችን አላከበሩም በሚል ጨዋታው ተሰርዞ ለሌላ ጊዜ ተላልፏል። በእንግሊዝ የነበሩ አራቱ አርጀንቲናውያን ተጫዋቾች በብራዚል የኮቪድ-19 መከላከል ሕግ መሰረት ለ14 ቀናት ራሳቸውን ማግለል ነበረባቸው ነገር ግን ይህን አላደረጉም በሚል ነው የብራዚል ጤና ባለስልጣናት ባለቀ ሰዓት ጨዋታው እንዳይካሄድ ወደ ሜዳ ገብተው በጠየቁት መሰረት ውድድሩ እንዲራዘም የተወሰነው። ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉ ና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበር። አስተያየቶች ካላችሁ በማህበራዊ ትስስር ገጾቻችን አት ቪኦኤ አምሐሪክን ተጠቅማችሁ በፌስቡክ ና በትዊተር ላይ ልታደርሱ ትችላላችሁ። +12022276379 ደግሞ የዋትሳፕ የስልክ መስመራችን ነው። ነገ በተመሳሳይ ሰዓት በሌሎች ፕሮግራሞች እንጠብቃችኋለን። كان كسول ولد ملكامش